ስፖርት። ማንቸስተር ዩናይትድ በሮሜሉ ሉካኩ ተሳክቶለታል። ቼልሲ በቀጣዩ የሻምፒዮንስ ሊግ ለመሳተፍ እንደሚያሰጋው አሰልጣኙ ተናግሯል። ኃያሉ ባየር ሚንሽን በብቸኝነት መገስገሱን ተያይዞታል። ዶርትሙንድ በ20 ነጥብ ርቀት እያዘገመ ይከተሏል። ሪያል ማድሪድ ነገ ከኢስፓኞላ ጋር ይጫወታል። በደቡብ ኮሪያው የፒዮንግቻንግ የክረምት ኦሎምፒክ ፍጻሜ ዩናይትድ ስቴትስ በ20 ዓመት ታሪክ በሜዳሊያ ብዛት ዝቅተኛ ነጥብ አስመዝግባለች። ኖርዌይ በህዝብ ብዛት ከ10 እጥፍ በላይ የምትበልጣት ጀርመንን አስከትላ በአንደኛነት አጠናቃለች። አብራችን ቆዩም። አትሌቲክስ በቶኪዮ ማራቶን ኢትዮጵያና ኬንያ የአንደኛነቱን ደረጃ ቢቆናጠጡም በጃፓን አንድ ሚሊዮን የን ገንዘብ የተንበሸበሸው ግን በወንዶች ውድድር ሁለተኛ የወጣው ጃፓናዊ አትሌት ነው። በቶኪዮ ማራቶን ኢትዮጵያዊቱ አትሌት ብርሃኔ ዲባባ በሴቶች ውድድር አንደኛ ወጥታለች። በወንዶች ኬንያ ቀንቷታል። የአንደኛነቱን ደረጃ ያገኘው ዲክሰን ቹምባ ነው። ብርሃኔ በአንደኛነት ያጠናቀቀችው 2 ሰዓት ከ19 ደቂቃ ከ51 ሰከንድ በመሮጥ ነው። ኬንያዊው ዲክሰን 2 ሰዓት ከ5 ደቂቃ ከ30 ሰከንድ ሮጦ በመግባት አንደኛ ወጥቷል። እሱን ተከትሎ ጃፓናዊው አትሌት ዩታ ሺታራ 2 ሰዓት ከ6 ደቂቃ ከ11 ሰከንድ በመሮጥ ጃፓን ውስጥ The <laughs> ለ16 ዓመት ተይዞ የቆየውን ክብረ ወሰን ሰብሯል። አትሌት ዩታ 1 ሚሊዮን የን ማለትም 936000 ዶላር የተሸለመው በጃፓናውያን ተይዞ የቆየውን የአገር ውስጥ ክብረ ወሰን በአምስት ሰከንድ ልዩነት በመስበሩ ነው። እስከዛሬ ዛሬ በጃፓናውያን ተይዞ የቆየው ክብረ ወሰን እንደ ጎርጎሪዮስ አቆጣጠር በ2002 ዓ ም በቶሺናሪ ታካኦካ የተያዘው የ2 ሰዓት ከ6 ደቂቃ ከ16 ሰከንድ ጊዜ ነው። የ26 ዓመቱ ጃፓናዊ የሸለመው ገንዘብ በሩጫ ውድድር ታሪክ ከፍተኛ ከሚባሉት ውስጥ የሚመደብ ነው። ፕሪሚየር ሊግ 80 ሚሊዮን ዩሮ ከስክሶበታል። ባለፈው የበጋ ወር ከኤቨርተን ሲያስመጣው ማንቸስተር ዩናይትድ ሮሜሉ ሉካኩን ወደ ኦልድ ትራፎርድ ለማስመጣት ያን ሁሉ ዩሮ ሲያፈስ የቤልጂጉ አጥቂ በፕሪምየር ሊጉ እቁንጮ ላይ ያደርሰኛል በሚል ተስፋ ነበር። ሮሜሉ ሉካኩ ማንቸስተር ዩናይትድ ከማንቸስተር ሲቲ፣ ከሊቨርፑል አሊያም ከሌሎች ቡድኖች ጋር ባደረገው ግጥሚያ በአጠቃላይ 900 ደቂቃዎች ተሰልፎ ተጫውቷል። ሆኖም 17 ኳሶችን ወደ መረባ አልሞ ቢሰድም እስከ ትናንት ድረስ አንዱንም ሳያስቆጥር ቆይቷል። በዚህም የተነሳ በተለይ ባለፈው ሳምንት በቀድሞ የፕሪሚየር ሊግ እውቅ ተጫዋች ጋሪ ኔቭል ሳይቀር ብርቱ ትችት ደርሶበት ነበር። ትናንት ግን ቤልጂካዊው በፕሪሚየር ሊጉ ስምንቱ ምርጥ ቡድኖች ላይ ግብ ማስቆጠር ተሳክቶለታል። ማንቸስተር ዩናይትድ ቸልሲን ሁለት ለአንድ በማሸነፍ በደረጃ ሰንጠረጁ ሁለተኛነትን እንዲቆናጠጥ ሮሚሉ ሉካኩ ቀዳሚ አስተዋጽኦ አድርጓል። ምንም እንኳን ትናንት ቸልሲ በሰላሳ ሁለተኛው ደቂቃ ላይ በዊሊያን ባስቆጠራት ብቸኛ ግብ መምራት ቢችልም ከሰባት ደቂቃ በላይ ግን እንዳይዘልቅ ያሰናክለው ይኸው ቤልጂጋዊ አጥቂ ነው። 39ኛው ደቂቃ ላይ ሮሜሉ ሉካኩ ማንቸስተርን አቻ የምታደርገውን ግብ ከመረብ ማሳረፍ የመጀመሪያው አጋማሽ አንድ እኩል ተጠናቀቀ። ከረፍት መልስ 75ኛው ደቂቃ ላይ ጄሲ ሊንጋርድ በጭንቅላት ገጅቶ ያስቆጠራትንም ግብ በድንቁናት አሻምቶ ያመቻቸው ይኸው የ24 ዓመት ወጣት አጥቂ ነው። በነገራችን ላይ ሮሜሉ ሉካኩ ባለፈው የውድድር ዘመን በ39 ጨዋታዎች 21 ኳሶችን ከመርም ማሳረፍ የቻለ አጥቂ ሲሆን 12ቱ ግቦች በፕሪምየር ሊጉ የተቆጠሩ ነበሩ። አሰልጣኝ አንቶኒዮ ኮንቴ ቸልሲ በኦልትራፎርድ ስታዲየም የማሸነፍ እድሉ ከእጁ ማፈት እንዳበሳጫቸው ተናግሯል። ከእንግዲህም ቡድናቸው ለሻምፒዮንስ ሊግ የማለፍ እድሉ አስቸጋሪ እንደሚሆን አልሸሸጉም። በአንጻሩ ድል የቀድናቸው የማንቸስተር ዩናይትዱ አሰልጣኝ ሆዜ ሞሪኞ ቡድናቸው የመጀመሪያው አጋማሽ ላይ አይሎ የነበረውን ተጋጣሚ በማሸነፉ ለተጫዋቾቻቸው አድናቆታቸውን ቸሯል። ለመጀመሪያ ጊዜ ከተገናኙበት ጊዜ አንስቶ በባላንጣነት የሚተያዩት ሁለቱ አሰልጣኞች በትናንቱ ጨዋታ ሲጨባበጡ ታይቷል። መጨባበጡንም ለሁሉም ማሳየት የምንፈልገው ነው ብሏል ሞሪኖ። ኮንቴ በበኩላቸው መጨባበጡን ማየት ትፈልጉ ነበር አደረግ ነው አሁን አቁሙ ሲሉ ተደምጧል። ትናንት በሌላ ጨዋታ ቶትናም ክሪስታል ፓላስን አንድ ለዜሮ አሸንፏል። ቅዳሜ በተደረጉ ሰባት ጨዋታዎች ብራይተንና ሊቨርፑል ተጋጣሚዎቻቸውን በተመሳሳይ አራት ለአንድ አንኮታኩቷል። ብራይተን በሰፋ ልዩነት ድል ያደረገው ስዋንሲ ሲቲን ሲሆን ሊቨርፑል የጎልጎተር ያደረገው ዌስትሃም ዩናይት ዩናይትድን ነው። አርሰናልና ማንቸስተር ሲቲ የፊታችን ሐሙስ የሚያደርጉት ተስተካካይ ጨዋታ በብዙዎች ዘንድ በጉጉት ይጠበቃል። ማንቸስተር ሲቲ እስካሁን 72 ነጥቦችን ሰብስቦ በደረጃ ሰንጠረጁ ግዝጋ ሲሆን እንደቀጠለ ነው። ማንቸስተር ዩናይትድ በ59 ነጥብ በሁለተኛነት ይከተላል። ሊቨርፑል በ57፣ ቶትናም በ55 ነጥብ የሶስተኛና የአራተኛ ደረጃን ይዟል። ቼልሲ በ53 ነጥቡ አምስተኛ ነው። አንድ ተስተካካይ ጨዋታ የሚቀረው አርሰናል በመሪው ማንቸስተር ሲቲ በ27 ነጥብ ርቀት ተበልጦ ስድስተኛ ደረጃ ላይ ይገኛል። አርሰናል በአውሮጳ ሊግ የጣሊያኑ ኤስ ሚላንን ሐሙስ ዕለት ይገጥማል። በዕለቱ የስፔኑ አትሌቲኮ ማድሪድ ከሩሲያው ሎኮሞቲቭ ሞስኮ፣ ሌላኛው የስፔን ቡድን አትሌቲኮ ቢልባኦ ከፈረንሳዩ ማርሴይ ጋር ተቀጣጥሯል። ሊዮን ከሲኤስካ ሞስኮ፣ ላትሲዮ ከዲናሞ ኬቭ እንዲሁም የፖርቹጋሉ ስፖርቲንግ ሊዛቦን ከቼክ ሪፐብሊኩ ቪክቶሪያ ፒልዘን ጋር ይጋጠማሉ። የጀርመኖቹ ቦሩሲያ ዶርትሙንድ ና ላይፕሲሽም ከተጋጣሚዎቻቸው ጋር ይፋለማሉ። ሐሙስ ዕለት ዶርትሙንድ የኦስትሪያውን ሬድቡል ሳልዝቡርግን ሲገጥም፣ ላይፕሲሽ የሚጫወተው ከሩሲያው ዜኒት ጋር ነው። ላሊጋ በላሊጋው አትሌቲኮ ማድሪድ ትናንት ሴቪላን አምስት ለሁለት ድል በማድረግ መሪው ባርሴሎናን በሰባት ነጥብ ርቀት ይከተሏል። ስድሳ አምስት ነጥብ ይዞ በቀዳሚነት የሚገሰግሰው ባርሴሎና በበኩሉ ቅዳሜ ዕለት ጂሮናን ስድስት ለአንድ አንኮታኩቷል። ለባርሴሎና ሉዊስ ሱዋሬዝ ጨዋታው ከተጀመረ ከአምስተኛው ደቂቃ አንስቶ በማግባት ሄትሪክ ሰርቷል። ሌላኛው የባርሴሎና የግብ ቀበኛ ሊዮኔል ሜሲ ሁለት ግቦችን ከመረባ አሳርፏል። በስድሳ ስድስተኛው ደቂቃ ላይ የተቆጠረችው አንዷ ግብ የፊሊፕ ኮቲኖ ናት። ሊዮኔል ሜሲና ፊሊፕ ኮቲኖ ተከላካዮቻቸውን አታለው ሰውነታቸውን በቅልጥፍና በማዘዝ ያስቆጥሯቸው ግቦች ተጫዋቾቹ ብቃታቸው የታየበት ነበር። በተመሳሳይ ቀን ሪያል ማድሪድ ዲፖርቲቮ አላቬስን አራት ለዜሮ አሸንፏል። ለሪያል ማድሪድ ክርስቲያኖ ሮናልዶ የመጀመሪያዋን በ44ኛው ደቂቃ እንዲሁም በ61ኛው ደቂቃ ለራሱ ሁለተኛዋን ለቡድኑ ሶስተኛው የሆነችውን ግብ አስቆጥሯል። ሁለተኛዋን ግብ በ46ኛው ደቂቃ ላይ ከመረብ ያሳረፈው ጋሬት ቤል ነው። በ89 29ኛው ደቂቃ ላይ ማሳረጊያው ግብ የካሪም ቤንዜማ ነበር። ሪያል ማድሪድ በ51 ነጥቡ ሶስተኛ ደረጃ ላይ ይገኛል። ዛሬ ማታ ሪያል ቤቲስ ከሌቫንቴስ ጋር ይጋጥማል። ነገ ምሽት ደግሞ ሪያል ማድሪድ በደረጃ ሰንጠረጁ ታች 15ኛ ከሚገኘው ኢስፓኞላ ጋር ይጫወታል። ከግማሽ በላይ የማሸነፍ እድሉ ለሪያል ማድሪድ ተሰጥቷል። ከሁለቱ ጨዋታ አንድ ሰዓት ተኩል ዘግየት ብሎ ቅዳሜ ለት በመሪው ባርሴሎና ጉድ የሆነው ጂሮና ሴልታ ቪጎ ይጠብቋል። Bundesliga am በጀርመን ቡንደስሊጋ ኮሎኝ ላይፕዚሽን ሁለት ለአንድ ቢያሸንፍም ከነበረበት ግን ፈቅ አላለም። በ17 ነጥብ ተወስኖ የመጨረሻ 18ኛ ደረጃ ላይ ተዘርግቷል። መሪው ባየር ሚንሽን ቅዳሜ ዕለት ከሄርታ ቤርሊን ጋር ያለምንም ግብ ይለያይም በ60 ነጥብ ግን እየገሰገሰ ነው። በሁለተኛነት የሚከተለው ቦሩሲያ ዶርትሙንድ ዛሬ ማታ ከአውስቡርግ ጋር ይጋጥማል። ከሻልክ ጋር ተመሳሳይ 40 ነጥብ ይዞ በግብ ክፍያ በደረጃ ሰንጠረዡ ሁለተኛ ነው። ሻልከ ትናንት በቀይ ካርድ አንድ ተጫዋቹ ከሜዳ የተሰናበተበት ባየር ሌቨር ኩሰንን ሁለት ለዜሮ አሸንፏል። የክረምት ኦሎምፒክ ጨዋታዎች የክረምት ኦሎምፒክስ ጨዋታዎች ትናንት በመዝጊያ ስነ ስርዓት ተጠናቋል ኮሪያውያን በአገራቸው ቋንቋ ጋምሳ ሀሜንዳ ሲሉ አመስግነው በእንግድነት የመጣው የዓለም ማህበረሰብን ተሰናብቷል ደቡብ ኮሪያ ፒዮንግ ቻንግ ውስጥ ለሁለት ሳምንት በተከናወነው 23ኛው የክረምት ኦሎምፒክስ ጨዋታዎች ኖርዌይ በሜዳሊያ ቀዳሚነቷን አስጠብቃለች ኖርዌይ በአንደኛነት ያጠናቀቀችው 39 ሜዳሊያዎችን በመሰብሰብ ነው ኖርዌይ የሰበሰበችው ሜዳሊያ 14 የወርቅ 14 የብር እና 11 የነሐስ ነው ተመሳሳይ 14 የወርቅ ሜዳሊያ ያገኘችው ጀርመን ትናንት በበረዶ የገና ጨዋታ ማለትም አይስ ሆኪ ያገኘችው ተደምሮ 10 የብር ሜዳሊያ መሰብሰብ ችላለች። ቀሪው 7ት ሜዳሊያ የነሐስ ነው። ካናዳ በ29 ዩናይትድ ስቴትስ በ23 ሜዳሊያ የሶስተኛና የአራተኛ ደረጃን ሲያገኙ፣ ኔዘርላንድ አምስተኛ ሆናለች። የሜዳሊያ ብዛቷ ሀያ ነው። በዚሁ የፒዮንግቻንጉ የክረምት ኦሎምፒክ ጨዋታዎች ተሳታፊ የነበረችው ሩሲያ አትሌቶቿ በመዝጊያ ስነ ስርዓቱ የሩሲያን ባንዲራ ሳይሆን ገለልተኛ ባንዲራ እንዲያውለበልቡ ተገዷል። አትሌቶቹ የሀገራቸውን ባንዲራ በኦሎምፒኩ ማውለብለብ ያልተፈቀደላቸው ሩሲያ መንግስት እያወቀ መጠነ ሰፊ የኃይል ሰጪ ንጥረ ነገሮችን አትሌቶቿ ተጠቅሟል በሚል በቀረበባት ክስ ነው። ዓለም አቀፉ የኦሎምፒክ ኮሚቴ ትናንት የሩሲያ እገዳ ሊነሳ እንደሚችል ጥቁምታ ሰጥቷል። ያ የሚሆነው ግን ሀገሪቱ በጸረ አበረታች ንጥረ ነገር ዘመቻ አመርቂ ውጤት ካስመዘገበች እንዲሁም ተባባሪ ከሆነች ነው ብሏል። ትናንት የክረምት ኦሎምፒክ ጨዋታዎች ሲጠናቀቅ አንድ ቀን ቀደም ብሎ የዓለም ዋንጫ አዲስ አበባ መድረሱ ተዘግቧል። ዋንጫው አዲስ አበባ የገባው በዓለም ዙሪያ የሚያደርገው ጉዞ አካል በመሆኑ ነው። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሽነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።